ከአጨቃጫቂው ራስ ዱሜራ የድንበር አካባቢ የካታርን ሰላም አስከባሪ ወታደሮች መልቀቅ ተከትሎ አካባቢውን ለመቆጣጠር ኤርትራ ወታደሮቿን አስፍራለች ስትል ጅቡቲ ከሳለች። ሁለቱ ሀገሮች የመሬት ውዝግቡን በሰላማዊ መንገድ እንዲፈቱ የተባበሩት መንግስታት ድርጅት ጥሪ አስተላልፏል። ፈታሽ ቡድን ወደ ሁለቱ ሀገሮች እንዲላክም በአፍሪካ ኅብረት የቀረበውን ሐሳብ የመንግስታቱ ድርጅት የጸጥታ ጥበቃ ምክር ቤት አባላት መደገፋቸውም ተገልጿል። ካታር አራት መቶ ሀምሳ አቃቢያነ ሰላም ወታደሮቿን ከኤርትራና ጅቡቲ ድንበር ያነሳችው ሁለቱ ሀገሮች ከዶሃ ጋር ዲፕሎማሲ ቁርቁስ ውስጥ ከገባችው ከሳዑዲ አረቢያ ጎን ቆመዋል በሚል እንደነበር ይታወሳል። በጅቡቲና በኤርትራ መካከል ያገረሸው አለመግባባት በአካባቢው ሀገሮች ላይ ምን አንድምታ ይኖረዋል? የምሽቱ ዲሞክራሲ በተግባር የባለሙያ ትንታኔም ይዟል። አዘጋጅና አቅራቢው ሰሎሞን ክፍሌ ነው። የሀቅ አጣሪው ተልዕኮ ቡድን ወደ ሁለቱ ማለት ወደ ኤርትራና ጅቡቲ እንዲላክ በአፍሪካ ህብረት የቀረበውን ሐሳብ የጸጥታው ምክር ቤት አባላት ይደግፉታል ሲሉ ትላንት በጋዜጣዊ መግለጫ ላይ ያስታወቁት በምክር ቤቱ የፕሬዝደንቱ ቋሚ ተጠሪ ሳቻ ሴርጆ ሎሬንቲ ሶሊዝ ናቸው። ሁሉም ወገኖች በአካባቢው ጸጥታና መረጋጋት እንዲሰፍን መስራት አለባቸው ብለዋል። በተባበሩት መንግስታት ድርጅት የፖለቲካ ጉዳዮች ረዳት ጸሐፊው ኢትዮጵያዊው ዲፕሎማት ታየ ብሩክ ዘሪሁን በበኩላቸው በጉዳዩ ላይ በመወያየት ላይ ላሉት አባላት ገለጻ አድርገዋል። እንደ አውሮፓውያን ዘመን አቆጣጠር ከ1998 እስከ 2000 ዓ ም ድረስ ከኤርትራ ጋር የሁለት ዓመታት ጦርነት ያደረገችው ኢትዮጵያ በጸጥታው ምክር ቤት ውስጥ ቋሚ ያልሆነ ለሁለት ዓመታት የሚቆይ መቀመጫ እንዳላት ይታወቃል። የኤርትራ መንግሥት ባሳለፍነው አርብ ባወጣው መግለጫ አሁን ሁኔታው ባለበት ደረጃ ይሆናል በሚል ግምት ትንታኔ ውስጥ መግባት እንደማይፈልግና ተጨማሪ መረጃዎች ለማግኘት መጠበቁን እንደሚመርጥ አስታውቋል። በአፍሪካ ሕብረት የኤርትራው አምባሳደር አርአያ ደስታ ለአሶሼትድ ፕሬስ የዜና ወኪል ሲናገሩም መንግሥታቸው ከጅቡቲ አንድም መሬት መውሰድ እንደማይፈልግ ገልጸው ባለፈው ጊዜ የተፈጠረው ግጭት አላስፈላጊ ነበር ብለዋል። የጅቡቲ ባለሥልጣናትም ለድንበር ውጥረቱ ብቸኛው መፍትሔ ሰላማዊ መንገድ በመሆኑ ላይ ይስማማሉ። በተባበሩት መንግሥታት ድርጅት የጅቡቲ አምባሳደር ሞሐመድ ሰይድ ዶናሌ ባለፈው ሳምንት ለአሜሪካ ድምፅ ሲናገሩም ኤርትራ የዓለም አቀፉ ሕግ በሚጠይቀው መሠረት ከጅቡቲ ጋር ያላትን የድንበር ንትርክ በሰላማዊ መንገድ እንድትፈታ ጥሪ እናቀርባለን ብለዋል። የአፍሪካ ሕብረትም የኤርትራና ጅቡቲን የድንበር አለመግባባት በሰላም ለመፍታት በሚደረገው ጥረት ለማገዝ ዝግጁ መሆኑን አስታውቋል። የህብረቱ ቃል አቀባይ ኤባ ኮሎንዶ ናቸው። ለቪኦኤ ዴይብሬክ አፍሪካ ፕሮግራም በሰጡት ቃለ ምልልስ ላይ ይህን የገለጹት። ኢጋድን በበኩሉ የሰላም ጥረቱን እንደሚደግፍ አስታውቋል። እንደ አውሮፓውያን ዘመን አቆጣጠር ከ1996 ዓ ም ጀምሮ ለጅቡቲና ኤርትራ ንትርክና የውጥረት ምንጭ ዋናው ምክንያት ራስ ዱሜራ የተባለው አካባቢ ነው። ኤርትራ ያን ቦታ በከባድ ጦር መሣሪያ ደብድባለች ሲሉ የጅቡቲ ባለሥልጣናት በወቅቱ ክስ አቅርበዋል። ውጥረቱ በ1999 ዓ ም የቀጠለው ደግሞ ጅቡቲ በጦርነቱ ወቅት ኢትዮጵያን ረድታለች ብላ ኤርትራ ከከሰሰች በኋላ ነው። ጅቡቲም ለተቃዋሚዎች የከለላ ትሰጣለች ስትል ኤርትራን ትወነጅላለች። በ2008 እንደ አውሮፓውያን ዘመን አቆጣጠር በሁለቱ ማለት በጅቡቲና ኤርትራ መካከል ግጭት ተፈጥሮም ቁጥራቸው ያልታወቁ ሰዎች ሕይወት መጥፋቱና ጉዳት መድረሱ ተዘግቧል። ባለፈው ዓመት ኤርትራ ለስምንት ዓመታት ያቆየቻቸውን አራት የጅቡቲ እስረኞች ከለቀቀች ወዲህ ግን ውጥረቶች የረገቡ መስለው ቆይተዋል አሁን ደግሞ አራት መቶ ሀምሳ የሚሆኑ የካታር የሰላም አስከባሪ ወታደሮች ከጅቡቲ ከወጡ በኋላ መወነጃጀሉ ተቀስቅሷል። ወደ ምሽቱ እንግዳ ልለፍ። ለትንታኔ ጋበዝኳቸው በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ መምህሩን ዶክተር ካሳሁን ብርሃኑን ነው የጅቡቲና ኤርትራ ድንበር ንትርክ እንደሚከታተሉት ዓለም አቀፍ ትኩረት ስቧል። በአሁኑ ወቅት የተባበሩት መንግሥታት ድርጅት፣ የአፍሪካ ኅብረትና ኢጋድ ሁሉም አለመግባባቱ በሰላማዊ መንገድ እንዲፈታ ነው ጥሪ እያቀረቡ ያሉት፣ ጥረቶቹንም እንደሚያግዙ ቃል ገብተዋል። ሁኔታው በአጠቃላይ በአካባቢው ሀገሮች ውስጥ የሚኖረው እንደምታ በተለይ ከጸጥታው አኳያ ምንድን ነው ይላል ዶክተር ካሳሁን። እንደሚታወቀው ካታር በአፍሪካ ሕብረት ይሁንታ የማሸማገል ስራ ሰርታ ሰላም አስከባሪ ወታደሮቿን አስፍራ ነበር። ሰሞኑን እንደሰማ ነው በሳውዲ መሪነት ካታር በአንዳንድ የባህር ሰላጤው ሀገሮች ደህንነትና ጥቅም ላይ ያልተገባ ስራ ሰርታለች ተብሎ አንዳንድ እርምጃ ተወስደዋል። ሁለቱም ጅቡቲም ኤርትራም በሳውዲ መሪነት የተካሄደውን እንትን ተቀላቅለዋል። ከአፍሪካ ቀን ሶማሊያ፣ ሶማሊላንድ፣ ሰሜን ሶማሊያም አለችበት። በዚህም ጊዜ ወታደሮቿን አወጣሽ። በዚህ ተከትሎ የኤርትራ ወታደሮች በርካታ ወታደ ሰላም አስከባሪዎች ቁጥጥር ስር እየታሰሩ የነበረውን ቦታ ተመልሰው የያዙ ከዛ በኋላ ያው እንደሚታወቀው የአፍሪካ ህብረት፣ የተባበሩት መንግስታት፣ አካባቢ ሀገሮች ኢትዮጵያ ነው ጨምሮ ሰላም ይህን ጉዳይ እንዲፈቱት ብለዋል። ነገር ግን አሁን በኤርትራ ቁጥጥር ስር ነው ያለው የአወዛጋቢው ይገባኛል ጥያቄ እንድምታው እንግዲህ በአጭሩ ካልተፈታ በሰላም ካልተፈታ ሰፋ ያለ ይሆን። ከአካባቢው ሀገሮች መካከል እንደሚታወቀው በኤርትራ እና በኢትዮጵያ መካከል ያለው ግንኙነት ይታወቃል። ኢትዮጵያ በጅቡቲ ላይ ተማምና ያለችበትን ሁኔታ እናያለን። ባለ መታደል ጅቡቲ ወደ ቻ እንደ አማራጭ ጠቅመ ትገኛለች ሁኔታው በሰላም ተፈቶ የመረጋጋት ሁኔታ ካል ተከተለና በተለይም ኤርትራ ጦር ኃይል ጅቡቲም ለመከላከል በምታደርገው ጥረት ግጭቱ ውስጥ ከተገባና የሀይል ሚዛኑ የጅቡቲን ብሔራዊ ድህንነት የሚነካ ከሆነ አካባቢው ሀገሮች በተለይም ኢትዮጵያ በተለያየ መንገድ ሁኔታው ከረበረም እስከ ጦር ኃይል በሚደርስ እርምጃ ጣልቃ መግባት ይኖራል የሚቀራ ይመስላል። ሌላው ኢትዮጵያና ጅቡቲ የወታደራዊ ትብብር ስምምነት አላቸው አንዱ የሌላውን ህሉና ለመጠበቅ የሚያስችል ሳውዲ አረቢያም በኤርትራ ወታደራዊ መደብ አላት በዚህ ስ ላይ የጅቡቲን ደህንነት ለመጠበቅ ከኢትዮጵያም ሌላ የቀድሞ ቅኝ ገዥ የነበረችው ፈረንሳይ እዛ የተወሰነ ሰፈራቸውን ያቋቋሙት ትላልቅ ሀገሮችም ሁሉ አሉ ኢትዮጵያ የጅቡቲን ደህንነት ለማስጠበቅ ሳይሆን ለራሷም ደህንነት በሚል ሁኔታው እየከፋ ከሄደ ከዲፕሎማቲክ ሁኔታ መዘለለ ጣልቃ የምትለባበት ሁኔታ ይኖራል። ሳውዲ አረቢያ የጦር ሰፈር በኤርትራ ውስጥ፣ አንዳንድ ሌሎችም የአረብ ሀገሮች ካታርንም ጀምሮ በአሰብ ወደብ ያላቸው ሁኔታ አለ። ይሄ ሁሉ ግምት ውስጥ የሚገባ ይመስለኛል። ካታርን በተመለከተ ኢትዮጵያ፣ ኤርትራና ጅቡቲ ከሳውዲ መራሹ የገልፍ ሀገሮች ችግር የወሰዱትን አቋም በተመለከተ ኢትዮጵያ የወሰደችው አቋም የለም። ይህንን ስም ሆነ የምትከታተለው ይመስለኛል። ነገር ግን የሳኡዲ የሌሎችም አንዳንድ ሀገሮች በአካባቢው በተለይም በኤርትራ ላይ ያላቸውን ንጠቅ ኢትዮጵያ በቅርብ የምትከታተል ይመስለኛል። ነገር ግን ጅቡቲ ላይፍ ላይን የሚባለው ሆናለች ለኢትዮጵያ በአሁኑ ጊዜ ሁኔታው ከፍቶ ወደ ምስክል ስምፅ ተገባ፣ ማንም ይሆን ማን ኢትዮጵያ በዲፕሎማቲክ ማስክ በዘለለ ሁኔታ ጠልቃ የምትገባበት መንገድ ይጠፋል ብሎ መታሰብ አይችልም። ከንግድ አንጻርም የጅቡቲ ወደብ የአረብ ሀገሮችን ትኩረት እየሳበ ነው። በዚህ ላይ አስተያየት ከሰጡኝ አበቃለሁ። አዎ የጅቡቲ ወደብ የሚያስተዳድረው ዱባይ ወርልድ የሚባል ወደ በርበራም ተሻግሯል። አሁን ኢትዮጵያ ትጠቀምበታለች ተብሎ እንደ አማራጭ በተለይ ተብሎ የሚታሰበው እንግዲህ ኢትዮጵያ ዋና ኢንትረስት የሚመጣው ከዚህ አንፃር ነው። መውጫ መግቢያዋ በተለይ ዓለም አቀፍ ንግድን በተመለከተ ዋናውና በጣም አስተማማኝ የጅቡቲ ወደብ ነው እና ዱባይ ወርልድ እና ዱባይ በስተጀርባም ደግሞ አንዳንድ አረብ ሀገሮች በጅቡቲ ይኖራል። እስካሁንም ድረስ ደግሞ መታየው ከስምምነት ውጭ ታሪፍ መጨመር፣ ሌላ ወገን ሳያማክሩ አንዳንድ ነገሮች ማለት አዝማሚዎች ሁሉ እየታዩ ነበር። የመማትም ቢሆን ያንን ስታስተናግል የቆየችበት ሁኔታ አለ። በዚህ ላይ እንግዲህ የኤርትራ የጅቡቲ ሁኔታ የማመሰቃቀል ነገር ከታከለበት በተለይ በተባበሩት መንግስታት፣ በአፍሪካ ህብረት፣ በኢጋድ በሌሎችም ተሻሽነት ጀመረው። በሰላም ውዝግቡን ነው የመፍታት ነገር። በሰላም ካልተቋጨ አካባቢውን በአጠቃላይ የሚያተራምስ ሁኔታ ይፈጠራል። ኢትዮጵያ በዚህ ላይ ሁኔታውን በቅርብ እየተከታተለች ትገኝ ይመስለኛል። ዶክተር ካሳሁን ብርሃኑ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ መምህር ለሰጡኝ ማብራሪያ በጣም አመሰግናለሁ። እኔም አመሰግናለሁ አቶ ሰላም።